አውሮፓና ጀርመን የአውሮፓ ህብረትና ብሪታንያ ባለፈው ሳምንት ለብሪታንያ በህብረቱ ልዩ ቦታ የሚያሰጣት የተባለ ስምምነት ላይ ደርሰዋል። የሀገሪቱ ጠቅላይ ሚኒስትር ዴቪድ ካሜሮን ብሪታንያ የህብረቱ አባል ከሆነች ከ43 ዓመት በኋላ ከህብረቱ ጋር የደረሰችበት ይህ ስምምነት ህዝባቸው ሀገሪቱ በአውሮጳ ህብረት አባልነት እንድትቀጥል እንዲወስን ለማሳመን እንደሚረዳቸው ተናግረዋል። ካሜሩን ብሪታንያ በአውሮጳ ህብረት አባልነት ትቆይ ወይንስ ከህብረቱ ትውጣ በሚለው ምርጫ ላይ የዛሬ አራት ወር ህዝበ ውሳኔ እንዲካሄድ ባለፈው ቅዳሜ ጥሪ ያስተላልፈዋል። የብሪታንያ ህዝብ ከአውሮፓ ህብረት ጋር አብሮ በመዝለቅ ወይንም አባልነትን በማቋረጥ ላይ ህዝበ ውሳኔ እንዲያካሄድ ሲጠየቅ ያሁኑ የመጀመሪያው አይደለም። ሀገሪቱ የያኔው የአውሮፓ የጋራ ገበያ አባል በሆነች በሁለት ዓመቱ ማለትም የዛሬ 41 ዓመትም በማህበሩ አባልነት በመቆየትና በመውጣት ምርጫ ላይ ህዝበ ውሳኔ አካሂዳለች። በውጤቱም ህዝቡ ከጋራው ማህበር ጋር ለመቀጠል ቢወስንም ባለፉት አርባ ዓመታት ሀገሪቱ በማህበር ውስጥ ሊኖራት የሚገባውን ተገቢ ቦታ ተነፍጋለች፣ ሉዓላዊነቷንም አሳልፋ እየሰጠች ነው፣ በቢሊዮኖች የሚቆጠር ፓውንድ ለአባልነት ክፍያ የማውጣቷን ያህል ተጠቃሚ አይደለችም የሚሉና የመሳሰሉ ተቃውሞዎች ከህዝቡና ከፖለቲከኞች ተደጋግመው መነሳታቸው ዳግም ህዝበ ውሳኔ እንዲጠራ አብቅቷል። የብሪታንያ ወግ አጥባቂ ፓርቲ መሪ ዴቪድ ካሜሩን በጉዳዩ ላይ ህዝቡ ድምፅ እንዲሰጥበት እንደሚደረግ ያሳወቁት የዛሬ ሶስት ዓመት ነበረ። ከዚያን ጊዜ አንስቶም ብሪታንያ በህብረቱ ውስጥ እንድትቆይ ህብረቱ ማሻሻያዎችን እንዲያደርግ ሲጠይቁ የቆዩት ካሜሩን በተለያዩ የህብረቱ አባል ሀገራት እየተዘዋወሩ ላቀረቧቸው የማሻሻያ ሀሳቦች ድጋፍ ሲያሰባስቡ ከርመዋል። ባለፈው ሳምንት በተካሄደው የህብረቱ አባል ሀገራት የመሪዎች ጉባኤ ላይ ባካሄዱት ድርድርም ብሪታንያ በህብረቱ ልዩ ቦታ ያሰጣታል የተባለ ስምምነት ላይ ደርሰዋል። ጉዳዩን ሲከታተል የቆየው የብራስልሱ ዘጋቢያችን ገበያው ንጉሴ እንደሚለው ስምምነት ላይ ከተደረሰባቸው ዋና ዋና ጉዳዮች መካከል ሉዓላዊነትን፣ የዩሮና የፓውንድን ግንኙነት እንዲሁም ማህበራዊ ድጎማዎችን የሚመለከቱት ማሻሻያዎች ይገኙበታል። አንደኛው የዚህ የሉዓላዊነት ጉዳይ የሉዓላዊነቱ ጉዳይ አሁንም የብሪታንያ ምክር ቤት የበላይ አካል መሆን አለበት እንጂ ጠቅሎ በብሪታንያ ጉዳይ የአውሮፓ ፓርላማ ወይም የአውሮፓ ተቋማት መወሰን የለባቸውም የሚለው ነው። በዚህ ጉዳይ ላይ የአውሮፓ ህብረት የበለጠ ወደ ፌዴራላዊ መዋቅር የሚሄድ ከሆነ እንግሊዝን እንዳይመለከት፣ በዛ ውሳኔ እንዳትገዛ፣ እንደዚሁም ደግሞ አንዳንድ አላስፈላጊ ህጎች ከሆኑ ከሌሎች ፓርላሜንታሪያኖች ጋር በመተባበር የዩኬ ፓርላማ ያንን ህግ ሊያግድ የሚችልበት አግባብ እንዲኖር የሚል ስምምነት አለ። በሁለተኛ ደረጃ በኢኮኖሚ ጉዳይ ለምሳሌ የዩሮ ተጠቃሚ አባል ሀገራት የሚወስኑት ውሳኔ ከዞኑ ውጭ ያሉትን አገሮች ኢኮኖሚ በማይጎዳ ሁኔታ እንዲሆንና አገሮቹም ድምፅን በድምፅ የመሻር መብት ባይኖራቸውም በሁኔታው ላይ ግን እንዲጠየቁ እንደዚሁም ደግሞ ህብረቱ ከኢሮ ሌላ እንደ ፓውንድ ያለ ሌላም ገንዘብ ያለ መሆኑን እንዲቀበል። ይሄ እንግዲህ አልነበረም። ይገፋ የነበረው በሂደት ኢሮ የሁሉም መገበያያ ይሆናል የሚል ነው። ስለዚህ ፓውንድን የመሳሰሉም ሌላም ገንዘብ ከረንሲ ያለ መሆኑን እንዲቀበል የሚል ነገር ነው። ሌላው ደግሞ ማህበራዊ ድጎማ የሚባለው ጉዳይ ጭራሽ ከምስራቅ አውሮፓ በተለይና ከህብረቱ ሀገሮች ወደ ዩኬ መጥተው የሚሰሩት ሰዎች የሚጠይቁት ማህበራዊ ድጎማ እንዲታገድ ወይም ደግሞ ቢያንስ ለበርካታ ዓመታት እንዲቆም ነበረ ፍላጎቱ። በድርድሩ ግን ቢያንስ ለአራት ዓመት የብሪታንያ መንግስት ከአውሮፓ ህብረት የሚመጡት ሰራተኞች የማህበራዊ ድጎማ ላይሰጥ የሚችልበት ስልጣን ሰጥቶታል። ስለዚህ ከዚህ ቀደም እንደሄዱ ከስድስት ወር በኋላ ወይንም እንደዚህ ማህበራዊ ድጎማ የመጠየቅ መብት ነበራቸው። አሁን ይሄ ይከለከላል። በሁለተኛ ደረጃ እዛ የሚሰሩ ሰራተኞች በየሀገሮቻቸው ላሉት ቤተሰቦቻቸው የሚከፈላቸው የልጅ አበል አለ። ያ የልጅ አበልም እንደዚሁ የሚከፈልም ከሆነ በሚኖሩበት አገር የኑሮ ደረጃ እንዲሆን እንጂ እዚህ በሚሰሩበት አገር እንዳይሆን የሚል ስምምነት አለ። ብሪታንያ በአባልነት እንድትቆይ ከአውሮፓ ኅብረት በኩል ሊደረጉ ይገባቸዋል ሲሉ ባቀረቧቸው የማሻሻያ ሀሳቦች ላይ ተደራድረው ስምምነት ላይ መድረስ የቻሉት ካሜሩን ሀገራቸው ማሻሻያ በተደረገበት የአውሮፓ ኅብረት ማህበር ውስጥ በመቆየቷ ይበልጥ ተጠቃሚ እንደምትሆን ያስረዳሉ። ይሁንና ስምምነቱ አጥጋቢ አይደለም የሚሉ አንዳንድ ተሰሚነት ያላቸው የብሪታንያ ፖለቲከኞች ብሪታንያ ከህብረቱ እንድትወጣ ዘመቻቸውን አጠናክረው እንደሚቀጥሉ እያሳወቁ ነው። ከመካከላቸውም የወግ አጥባቂው ፓርቲ አባል የለንደን ከንቲባ ቦሪስ ጆንሰን አንዱ ናቸው። እሳቸው እንደሚሉት ማሻሻያ የተባለው የአውሮፓ ህብረትና የብሪታንያ ግንኙነቶች ማሻሻያ ተብሎ ሊወሰድ የሚችል አይደለም። በዚህ የተነሳም ህዝቡ ሀገሪቱ በአውሮፓ ህብረት አባልነት መቀጠሏን ተቃውሞ ድምጹን እንዲሰጥ ለመቀስቀስ ተነስተዋል። ከከባድ የልብ ህመም በኋላ ሌላ ማድረግ የምችለው ነገር ያለ አልመሰለኝም። እናም ህዝቡ ከህብረቱ አባልነት ለመውጣት ድምጹን እንዲሰጥ ማበረታታቴን እቀጥላለሁ። ይህን የሚደግፉ ብዙዎች እንዳሉ እረዳለሁ። ምክንያቱም እኔ ለዚች ሀገር ህዝብ ገንዘብ ለመቆጠብና የቀድሞውን ተቆጣጣሪነቱን እንዲረከብ እፈልጋለሁ። ብሪታንያ ከአውሮፓ ህብረት እንድትወጣ ዘመቻ ከሚያካሄዱት ውስጥ የታላቋ ብሪታንያ ነጻ ፓርቲ በምህጻሩ ዩኬ አይፒ የተባለው ፓርቲ አንዱ ነው። ፓርቲው ወደ አራት ሚሊዮን ድምጽ በማግኘት ያለፈውን የአውሮፓ ህብረት ፓርላማ ምርጫ አሸንፏል። የዩኬ አይፒ ሊቀመንበር ኒግል ፋራገ ስምምነቱን ዋጋቢስ ሲሉ አጣጥለውታል። የዴቪድ ካሜሮን ስምምነት ስምምነቱ የተጻፈበት ወረቀት የሚያወጣውን ዋጋ ያህል እንኳን የለውም። የአውሮፓ ህብረት የሚያሳልፋቸውን መጥፎ ህጎች ፓርላማችን መሻር ያለመቻል ጉዳይ አላየም። አምስት የካቢኔ አባላትን ጨምሮ ከገዢው የወግ አጥባቂ ፓርቲ የህዝብ ተወካዮች ምክር ቤት አባላት ግማሽ ያህሉ እንዲሁም የተወሰኑ የሌበር ፓርቲ የህዝብ ተወካዮች ምክር ቤት አባላትም ብሪታንያ ከህብረቱ እንድትወጣ ይፈልጋሉ። ጸረ አውሮፓ ህብረት አቋም የሚያራምዱት የግራ ክንፉ ጆርጅ ጋሎዌይም እንዲሁ። ካሜሩን ግን ማሻሻያው ተቃውሞ ቢነሳበትም ለተቃዋሚዎቹ ጠቀሜታው የጎላ መሆኑን ነው ደግሞ የተናገሩት። ለቦሪስ የምለው ለማንኛውም ሰው የምለውን ነው። በአውሮጳ ህብረት ውስጥ ብንቆይ ደህንነታችን እንደሚጠበቅ ጠንካራ እንደምንሆን፣ እንዲሁም የተሻለ ደረጃ ላይ እንደምንደርስ እንደሚመስለኝ። ከኒግል ፋራገና ጆርጅ ጋሎዌይ ጋር እጅ ለእጅ ተያይዞ ወደ ጨለማ ዘሎ መግባት የተሳሳተ እርምጃ ነው። እናም ቦሪስና ሌሎች መደረግ ያለባቸውን ነገሮች ማድረግ ስለመቻል ከምር የሚጨነቁ ከሆነ ይህን ልናደርግ ከምንችልባቸው መንገዶች አንዱ የአውሮጳ ህብረት ነው። ከሀገር ውስጥ ፖለቲከኞች በኩል ጠንካራ ተቃውሞ የተነሳበት ባለፈው ሳምንት ብሪታንያ ከአውሮፓ ህብረት ጋር የደረሰችበት ስምምነት በሌሎች የህብረቱ አባል ሀገራት ላይ ሊያስከትል ይችላል በተባለው ተጽዕኖ መተቸቱ አልቀረም። ገበያው እንዲህ አይነቱ የተለየ ስታተስ ወይም እድል መሰጠቱ ለሌሎች ነገ ጥያቄ ያስነሳም ወይ? አንድ ሁለተኛ አሁን እንግሊዝ ሀገር ውስጥ ወይም ብሪታንያ ውስጥ ያሉት ሰዎች የሚሰጣቸው ማህበራዊ ድጎማ የሚለያይ ከሆነ የህብረቱን መሰረታዊ ድንጋጌ እምነት የሚጥስ ነው የሚለው ነው። አንዱ አከራካሪ የነበረው ይሄ ማህበራዊ ድጎማ፣ ሌሎች ሀገሮችም ይህንን ጉዳይ ሊያነሱ ይችላሉ። አሁን እንደ ጀርመን እንደ ዴንማርክ የመሳሰሉት ሀገሮች በሁለተኛ ደረጃ እንደተገለጸው ለልጆች የሚሰጠው ማበል እንደዚሁ ሊነሳ ይችላል። ከሞላ ጎደል በዜጎች መካከል ያለውን ልዩነት ለማስወገድ የሞከሩት ከአራት ዓመት በኋላ እንዲሰጥ በሚለው ነው ግን ለአራት ዓመትም ቢሆን በአውሮፓ ህብረት ዜጎች መካከል ልዩነት መፍጠር የዲስክሪሚኔሽን ነው የሚል ቅሬታም አለ። ያም ሆኖ ስምምነቱ ከሀገር ውስጥ ደጋፊዎችም አላጣም። ብሪታንያ ከህብረቱ አለመውጣቷን የሚደግፉ ኃይሎች ሀገሪቱ ከማህበሩ ብትወጣ የምታጣው ጥቅም ጥቂት የሚባል እንዳይደለ በማስረዳት ይከራከራሉ። የዩኬ ከአውሮፓ ህብረት መውጣት በተለይ ቢዝነስን እንደሚጎዳ ወደ ሁለት ከመቶ ጂዲፒው ሊቀንስ እንደሚችል ኢንቨስትሜንት ሊቀንስ እንደሚችል ምክንያቱም አንዱ የአውሮፓ ህብረት ትልቅ ግኝት ምንድን ነው? የነፃ ገበያና ትሬድ ነው። ይህ ሁለት ሀገሮች ከሆኑ ግን ታሪፍ አለ፣ ቀላል አይሆንም። ቢሮክራሲው ሀይ ይሆናል፣ ይጨምራል። ስለዚህ ኢንቨስተሮች ለዛ ችግር ውስጥ መዳረግ ስለማይፈልጉ ኢንቨስትሜንታቸውን በእንግሊዝ ይቀንሳሉ ንግዱም ይቀንሳል በዚያ ምክንያት ወደ ሁለት ፐርሰንት ጂዲፒ ሊቀንስ ይችላል በአጠቃላይ ፓውንድም ዋጋው ሊቀንስ ይችላል ስለዚህ ይህን የመሳሰለ ችግር እንዳለ የተገለጸ ነው ያለው በእርግጥ ተቃዋሚዎቹ ይህ የሚገለጸው ችግር የተጋነነ ነው ይህን ያህል አይሆንም እንደውም የራሳችንን ችግሮች ማኔጅ አድርገን የበለጠ ውጤታማ መሆን እንችላለን ችግር ነው የምንቀንሰው ከአውሮፓ ህብረት በመውጣት ይሄ አለ እና ተገኘ የተባለው ስምምነት የትም የሚያደርስ አይደለም የሚል ግፊት ነው ያለው። በጎርጎረሳዊ ሰኔ 23 2016 ዓ ም የሚካሄደው ህዝበ ውሳኔ ውጤት ብሪታንያ ከህብረቱ ጋር እንድትቆይ የሚያደርግ ቢሆን እንኳን ገበያው እንደሚለው የአውሮጳ ህብረትና የብሪታንያን ውዝግብ የሚያስቆም አይሆንም። ውጤቱ ከህብረቱ እንድትወጣ የሚያደርግ ከሆነ ደግሞ ሌላ መዘዝ ሊያስከትል ይችላል። እንድትቆይ ቢደረግም አሁንም እንድትወጣ የሚጠይቁት የህብረተሰብ ክፍሎች በጣም ብዙ ስለሚሆኑ፣ ሁለተኛ ነገር ደግሞ እንድትቆይ ከተደረገ በኋላም የተደረጉት የተገኙ ስምምነቶች በተጨባጭ ውጤት ላይ ያመጡ ስለሚችሉ ጥያቄው እንደገና ሊነሳና የአውሮፓ ህብረትና የብሪታንያ ጭቅጭቅ አሁንም ሊቀጥል ይችላል የሚሉ ሀይሎች አሉ ከወዲሁ። ስለዚህ ችግሩ ሊቀጥል የሚችል እንጂ ለአንድና ለመጨረሻ ጊዜ በዚህ ሬፈረንደም ይፈታል ተብሎም እንደማይገመት ነው የሚገለጸው። ከዚህ ጋር ተያይዞ ለምሳሌ ብሪታንያ ከአውሮፓ ህብረት የምትወጣ ከሆነ የስኮትላንድ የነጻነት ጥያቄ እንደገና ሊመጣ የሚችልበት ሁኔታም አለ እና እንዲህ አይነት የተወሳሰበ ሁኔታ ነው ያለው። የአውሮፓ ህብረትና ብሪታንያ ባለፈው ሳምንት የደረሱበት ስምምነት ፋይዳና ከሀገር ውስጥ የተነሳበት ተቃውሞ ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። አድማጮች፣ አስተያየት ጥቆማ ካላችሁ ለአውሮፓና ጀርመን ዝግጅት ብላችሁ ብትልኩልን እናስተናግዳለን። መልእክታችሁን በደብዳቤ በፌስቡክ፣ በኢሜል እንዲሁም ባጭር የጽሁፍ መልእክት ላኩልን። በስልክም ይደርሰናል። እስከ ሳምንት ደህና ቆዩን።